ቮይስ ኦፍ አሜሪካ ባለፈው ሰኔ አስራ አምስት ከተፈጠረው ሁኔታ ጋር በተያያዘ ተጠርጥረው በቁጥጥር ስር ውለው የነበሩት የአማራ ክልል ፖሊስ ረዳት ኮሚሽነር ሰይድ አህመድ በአስር ሺህ ብር ዋስ ዛሬ መለቀቃቸው ተገልጿል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። የአማራ ክልል ፖሊስ ኮሚሽን የኢንፎርሜሽን እና ሚዲያ ልማት ዋና መምሪያ ኃላፊ ረዳት ኮሚሽነር ሰይድ አህመድ ከሰኔ 15ቱ ጥቃት ጋር በተያያዘ ተጠርጥረው ከመስከረም 25 ቀን ጀምሮ በቁጥጥር ስር መዋላቸው ይታወሳል። ጉዳያቸውም በወረዳው ፍርድ ቤት በጊዜ ቀጠሮ ሲታይ መቆየቱን የገለጹት የግል ጠበቃቸው አቶ ተመስገን ወርቁ የምርመራ ቡድኑ ምርመራውን እንዳጠናቀቀ በመግለጹ ደንበኛዬ በውጭ ሆነው የፍርድ ሂደቱን እንዲከታተሉ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በ10 ሺህ ብር ዋስ እንዲለቀቁ በመወሰኑ ዛሬ ማምሻውን

ረዳት ኮሚሽነሩ በቁጥጥር ስር በዋሉበት ወቅት በፖሊስ ኮሚሽነሩ የፌስቡክ ገጽ ላይ ባሰፈረው ጽሑፍ ኃላፊነታቸውን እና የአመራር ልምዳቸውን በሚጠይቀው ልክ ባለመወጣታቸው ተጠርጥረው በቁጥጥር ስር መዋላቸውን ገልጾ ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።